K Alem. ማማ ትኩስ እንጀራ እንዲህ እንደ ዛሬ ስሙ ከመግነኑ በፊት ደንበኞቹ ጥቂት የአዲስ አበባ ሆቴሎችና ምግብ ቤቶች ነበሩ። የድርጅቱ ምርቶች ዛሬ ድንበር ተሻግረው በናይጄሪያ፣ ዩናይትድ ስቴትስና ጀርመንን በመሳሰሉ አገሮች ለሚገኙ የእንጀራና የኢትዮጵያ ባልትና ፈላጊዎች መድረስ ችለዋል። አቶ ኃይሉ ተሰማ ከ13 ዓመታት በፊት ማማ ትኩስ እንጀራን ከመመስረታቸው በፊት በተለያዩ ኩባንያዎች ውስጥ ተቀጥረው አገልግለዋል። አቶ ኃይሉ እንጀራ ጋግሮ የመሸጥ ስራን አንድ ብለው ሲጀምሩ የመነሻ ካፒታላቸው አንድ ከሁለት ሺህ ብር የሰራተኞቻቸውን ብዛት አምስት ብቻ ነበር። አስራ ዘጠኝ መቶ ዘጠና ሰባት ዓመተ ምረት ለሀገር ውስጥ ብዬ ስራውን ጀመርኩት። ይህንም ሲጀምር መካከለኛውን የህብረተሰብ ክፍል አስቤ ነው። ምንጊዜም በገበያ ውስጥ ተጎጂና የሚቸገረው ሚድል ክላሱ ነው። ብዙዎቹም ችግር ሊፈታ የሚችልና ሚድል ክላሱ መያዘ ብዝነስ ደግሞ ሁልጊዜ የላይኛውንም የታችኛውንም ስለሚያገኝ ገበያ ውስጥ በቀላሉ መግባት ስለሚቻል ይሄንን በማሰብ ነው። ይሄንን ስራ የጀመርነው ስንጀምር የዛሬ አስራ ሶስት አመት በመቶ ሺህ ብር ካፒታል ነው የጀመርነው። ስራው ሲጀመር መጀመሪያ የባህል ተጽዕኖ ነበረው። ያም የባህል ተጽዕኖ ምንድን ነው? ሴት ልጅ ለባሏ እንጀራ ጋግራ ካላበላች ምን ሚስት ሆነች የሚባል አባባል ነበረ። ያንን ባህል ለመስበር ራሱ ትንሽ ጊዜ አስቸግሮን ነበረ። እና በጊዜው ስንጀምር አምስት ሰራተኛ እና በቀን ሁለት መቶም ሶስት መቶም እንጀራ ጀራ ግን እየተሸከም ቆስ እየሆነም እያደገ ሄደ ማለት ነው። በአንድ መቶ ሺህ ብር የተጀመረው ማማ ትኩስ እንጀራ የመንቀሳቀሻ የገንዘብ አቅሙን ወደ አስራ ሰባት ሚሊዮን ብር አሳድጓል። የሰራተኞቹ ብዛትም ከአንድ መቶ አምስት በላይ ደርሷል። ከእንጀራ ተሻግሮ ዶሮ ወጥ፣ ቆጮ፣ ሽሮ፣ በርበሬ፣ ሚጥሚጣን የመሳሰሉ የኢትዮጵያ ባህላዊ ምግብ ግብዓቶችን ለደንበኞቹ ያቀርባል። ከጎርጎሮሳዊው 2010 ዓ ም ጀምሮ እነዚህን ምርቶቹን ወደ ውጭ ሀገራት መላክ መጀመሩን አቶ ሀይሉ ተሰማ ይናገራሉ። ሁለት ሺህ አስር ላይ ነው ኤክስፖርት ማድረግ የጀመርነው። አሜሪካ ላይ ነበር ትኩረት ያደረግነው። አሜሪካ ላይ የኢትዮጵያ ዲያስፖራዎች ኢትዮጵያውያንም በብዛት ስላሉ ለእነሱ የመሸጥና የማስለመድ አላማ አድርገን ነው የተነሳ ነው። ሁለተኛ ኢትዮጵያ አየር መንገድ በየቀኑ ስለሚበር ለስራችን የተመቻቸውን ካደረገልን በዚህ የተነሳ ከዛ ጀምን እያን አሁን አውሮፓም የተለያዩ ሀገሮች መላክ ጀምረናል። እኛ የምንጋግረው እንጀራ አሁን ዛሬ የተጋገረው በሀያ አራት ሰዓት ጊዜ አሜሪካን ሀገር ገብቶ ይከፋፈላል። ከዛ በኋላ ከሀያ አራት ሰዓት በኋላ ሰዎች ይደርሳል ማለት ነው። እና የሚወሰደው እንጀራ በየቀኑ ይሄዳል፣ በየቀኑ ያልቃል። አሁን ለጊዜው በእኛ በኩል አሜሪካን ሀገር እናከፋፍላለን፣ ጀርመን፣ ኖርዌይ፣ ስዊድን፣ ናይጄሪያ፣ ኩዌት እና ባለፈው ጊዜ ፊንላንድም ነበረ። በአቶ ኃይሉና በቤተሰቦቻቸው የሚመራው ማማ ትኩስ እንጀራ ዘመናዊ የማቀነባበሪያ ፋብሪካ በመገንባት ላይ ይገኛል። እነ አቶ ኃይሉ ስራቸውን ከጀመሩበት ጊዜ ጀምሮ በኢትዮጵያ የጥቃቅንና አነስተኛ ኢንተርፕራይዞች ማስፋፊያ ዕቅድ መሰረት ከመንግስት የተለያዩ ድጋፎች እንደተደረጉላቸው ተናግረዋል። የማምረቻ ቦታና የብድር አቅርቦት እንድናገኝ ከመንግስት ድጋፍ ተደርጎልናል የሚሉት አቶ ኃይሉ ፖሊሲው ለሌሎች መሰል ስራ ጀማሪዎች መልካም እድል ነው የሚል እምነት አላቸው። ጥቃቅንና አነስተኛ የቆሙ ራሱ ለእኛ በዚህ ውጤት መብቃት አንዱ ነው በሁለተኛ ደረጃ የማምረቻ ቦታ ይሰጣል ገንዘብ ብድር ካለምንም ዋስትና ከባንኮች ጋራ ይህን ድጋፍ የምናገኝበት አዲስ ብድር የሚባል አለ በዛ በዛ ከተለያዩ ነገሮች ሁሉ እየረዳን እዚህ አድርሰናል አሁንም ቢሆን አሁን የምናመርትበት ቦታ ግራውንድ ፕላስ ፎር የሆነ ህንፃ በአለም ደረጃ ተወዳዳሪ የሚሆን ፋብሪካ ቤት ተሰጥቶ ቤት ተሰጥቶናል በዛ ላይ አሁን እየሰራን ያለ ነው ሁለተኛ ደግሞ የራሳችንን ፋብሪካ እንድናመር በመጨረሻ በመነሻ ሊ ሁለት ሺ አምስት መቶ ካሬ ሜትር ተፈቶ አሁን ግንባታ ላይ ነው ያለ ነው። ስለዚህ ብዙ ሰው በዚህ መስክ ላይ ተሰማርቶ የስራ እድል ተፈጥሮለት ራሱን ማስተዳደር ችሏል። የኢትዮጵያ መንግስት በጥቃቅንና አነስተኛ የስራ ዘርፍ ለተሰማሩ ድርጅቶች የመስሪያ ቦታ፣ የብድር አቅርቦትና ስልጠና ማመቻቸት ከጀመረ ከአስር ዓመታት በላይ ተቆጥረዋል። በአንድ ወቅት በተለይ በስራ አጥ ወጣቶች ላይ ትኩረት አድርጎ የነበረው ፖሊሲ የአገሪቱን ኢኮኖሚ ለማሳደግ ሁነኛ ሚና ሊጫወት ይችላል ተብሎም ነበር። የኢኮኖሚ ባለሙያው አቶ ጌታቸው ተክለ ማርያም ገና ጀማሪ ለሆነውና በግዙፍ ኩባንያዎች ቁጥጥር ስር ያልወደቀው የኢትዮጵያ ኢኮኖሚ ማማ ፍሬሽን ለመሳሰሉ ድርጅቶች በሂደት ለማደግ እድል እንደሚሰጥ ያምናሉ። የተመዘገቡ ስኬቶችን በምንመለከትበት ሰዓት እንግዲህ ሁለት አይነት ነገር ነው ያለው። አንደኛ የጥቃቅንና አነስተኛ ተቋማትን በማደራጀት ረገድ የተለያዩ ሰዎችን ወደ ወደ እነዚህ ኢንተርፕራይዞች ለመሰብሰብ እነዚህ ኢንተርፕራይዞች ተቋቁመው ወደ ገበያ እንዲገቡ በማድረግ በኩል የታየውን ምርታ ከፍተኛ ሊባል የሚችል በጣም በብዙ ሺህ የሚቆጠሩ የጥቃቅን አነስተኛ ተቋማት በሀገር ደረጃ ተዋቅረዋል። እነሱን የሚደግፉ ተቋማዊ አደረጃጀቶች ተፈጥረዋል። ለእነሱ የፋይናንስ አቅርቦት የሚሰጥባቸው መንገዶች ተመቻችተዋል በአስተዳደር ረገድ የሚያጋጥማቸውን ነገር ለመቅረፍም የሚያስችሉ እርምጃዎች ተወስደዋል በምዝገባ በታክስ አከፋፈል ገበያ ቦታ በማመቻቸት የተመሳሰሉት መንገዶች በጣም ብዙ ርቀት መኬት ተችሏል እንግዲህ ከነበረው አንጻር ማለትም በዚህ ሀገር እንደ ፖሊሲ የጥቃቅንና አነስተኛ ድርጅቶች የልማት ፖሊሲ ካለመኖሩ አንጻር እና ምንም አይነት እንቅስቃሴ በአጠቃላይ በሀገር ደረጃ ያልነበረ ከመሆኑ አንጻር ስንመለከተው ባለፉት አስር እና አስራ ሁለት ዓመታት የተመዘገበው ስኬት እጅግ ከፍ ያለ ነው ብሎ መናገር ይቻላል። በጥቃቅንና አነስተኛ ኢንተርፕራይዞች የልማት ፖሊሲ ድጋፍ ከተደረገላቸው መካከል ማማ ትኩስ እንጀራን የመሰሉ እጅግ በጣም ጥቂቶች ስኬታማ መሆን ችለዋል። የኢትዮጵያ መንግስት ባለፈው ዓመት በዚሁ ዘርፍ ለሶስት ሚሊዮን ዜጎች ስራ መፍጠሩን አስታውቆ ነበር። ለዚሁ ዘርፍ 15 ሚሊዮን ዶላር የገንዘብ ድጋፍ ያደረገው የዓለም ባንክ በመጋቢት ሁለት ሺህ አስራ አምስት ዓ.ም ባወጣ ወጣው ዘገባ በርካታ ውስብስብ ችግሮች እንዳሉበት አስታውቋል። የኢኮኖሚ ባለሙያው አቶ ጌታቸውም እነዚህ የስራ ዘርፎች ተግዳሮቶቻቸው በርካታ እንደሆኑ ይስማማሉ። እነዚህ ተቋማት ሲጀመር ጥቃቅንና አነስተኛ የሆኑትን በሚመሰረቱበት የካፒታል መጠን፣ በሚያመርቱት የምርት መጠን በጣም በኢኮኖሚ ውስጥ ዝቅተኛውን የሚባል ደረጃ ይዘው ነው የሚጀምሩት እና ምንም እንኳን የፋይናንስ አቅርቦት የሚያቀርቡ ተቋማት ቢኖርም አሁን በበቂ ደረጃ ለእነዚህ ድርጅቶች የመስሪያ ካፒታል ከዛ ውጭ ደግሞ የመስፋፊያ ካፒታሎችን በማቅረብ ረገድ ገና የሚፈልገው ደረጃ አልተደረሰም። እነዚህ ተቋማት አሁንም አብዛኞቹ ጉልበትን የሚጠቀሙ ናቸው። ጉልበትን ከመጠቀማቸው አንጻር የምርታማነት መጠናቸው በጣም ዝቅ ያለ ነው። ስለዚህ ፕሮዳክቲቪቲ ከፍ ብለው ገበያው የሚፈልገውን ነገር በሰዓቱ ለሚፈለገው መጠን እና ጥራት ሰርቶ ወይ ማቅረብ ችግር አሁንም በጣም በስፋት ነው የሚስተዋለው በኢኮኖሚ ውስጥ። እዛ ውጪ እንግዲህ እነዚህ ተቋማት አሁንም የገበያ ትስስርና የገበያ ችግር አለባቸው። የገበያ ቦታዎች ለማቋቋም የተደረጉት ትቶች ቢኖሩም ጠቅላላ ከተቋቋሙት ኢንተርፕራይዞች ጋር የሚመጣጠኑ አይደሉም። ከዛ ደግሞ የሚመሰረቱበት ቦታ አሁን ያለው የግብይት እዴ ጋር የተሳሰረ አይደለም እና ትልቁ ለጥቃቅንና አነስተኛ ድርጅቶቹ ወይንም ኢንተርፕራይዞቹ ትልቅ ፈተና የሚባለው በካፒታል ገበያ እና እንዲሁም ደግሞ የማምረትና የማስተዳደር ስኪልን በተመለከተ እነዚህ ተቋማትን የሚያስተዳድሩት አብዛኞቹ ሰዎች ኢንተርፕራይዞችን በማስተዳደር ረገድ ያላቸው በጣም ዝቅተኛ ነው። አቶ ኃይሉ ተሰማ በኢትዮጵያ የገበያ ፍላጎትን አጥንተው በአነስተኛ የገንዘብ አቅም ስራ ከሚጀምሩ ድርጅቶች ይልቅ በተጋነነ የገንዘብ መጠን ለሚመሰረቱ ድርጅቶች ትኩረት እንደሚሰጥ ይተቻሉ። በ119 ሀገሮች ከ68 ሚሊዮን በላይ ደንበኞች ያሉት ማክዶናልድ ኩባንያን በአርአያነት የሚጠቅሱት አቶ ኃይሉ ለማማት ኩስንጀራ የመቶ ዓመታት እቅድ መሰነቃቸውን ይናገራሉ። ማማት ኩስንጀራ ድርጅቱን ሳቋቁመው የመቶ ዓመት ፕሮጀክት ብለን ነው ያቀርነው። መቶ አመት ካሁን በኋላ እኔ እሰራለሁ ማለት አይደለም። አሁን በመቶ አመት ስናክለው ቢያንስ አራትና ሶስት ትውልድ ይህንን ስራ እንዲቀጥልበት ይፈልጋል። ይህንን ስል መቶ አመት ሙሉ እንጀራ ይበላል ማለት አይደለም። ግን ጤፍ በተለያየ ሪሱቲ በተለያየ ለውጦቹም ሆነ ለሀገሩት በሚመች አይነት ተዘጋጅቶ ይቀርበሃል በሚል ሀሳብ ነው። ልጄ ምክትል ዋና ስራ አስኪያጅም የአለማያ ዩኒቨርሲቲ ተማሪ የነበረ ነው። በዲግሪ የተመረቀ በፕላንት ሳይንስ ያው ጤፍ ላይ አንዳንድ ነገሮችን የሰራ ነው ባለቤቴ የምርት ዋና ስራ አስኪያጅ ነች። እንግዲህ ድርጅቱ ከተቋቋመ አስራ ሶስት አመት ሆኖታል። በዚህ በአስራ ሶስት አመት እኔ ተወሰነ ጊዜ በዋና ስራ አስኪያጅነት ቀጥላለ። ከዛ እያለ እያለ ይወርዳል ማለት ነው። አቶ ጌታቸው ተክለማርያም አነስተኛና ጥቃቅን የልማት ተቋማት በምርት ሰንሰለት ውስጥ የሚኖራቸውን እድገት በተመለከተ ግልጽ የፖሊሲ አቅጣጫዎች አለመኖራቸውን ይናገራሉ። የማማ ትኩስ እንጀራ እድገት ከውጭ ንግድ ስርዓቱ ጋር በመቆራኘቱ መሆኑን የሚናገሩት የኢኮኖሚ ባለሙያው ተመሳሳይ ድጋፍ ለሌሎች ተቋማትም አስፈላጊ መሆኑን ይናገራሉ። የጥቃቅንና አነስተኛ ልማት ፖሊሲ ሲዋቀር አንድም እነዚህ ተቋማት በምርት ሰንሰለት ውስጥ ከፍ ወዳለው የምርታማነት ደረጃ ሊደርሱ የሚችሉባቸው ግልጽ እና የኢትዮጵያን ኢኮኖሚ መሰረት ያደረጉ የፖሊሲ አቅጣጫዎች አልተቀመጡም ነበረ። በመጀመሪያ ስለዚህ በብዛት ተቋማት ይመሰረታሉ፣ ግን ወደሚቀጥለው እርከን አይሄዱም። እንደውም አብዛኞቹ ልክ እንደተጀመሩ የሚከስሙ ናቸው። ስለዚህ እነዚህን ተቋማት እንዴት ነው ወደ ቀጣዩ የምርታማነት እርከን እንወስዳቸው የሚገባው የሚለው ነገር በግልጽ ጥናት ላይ መሰረት ባደረገ መልኩ የሚሸጋገሩበትን መንገድ መፈለግ እድ ይላል። ሌላው ግን ትስስርን በተመለከተ ያለ ድክመት ነው በሀገር ውስጥ የሚገኙ ትልልቅ አምራች እና አምራች ተቋማት ጋር እነዚህ የጥቃቅንና አነስተኛ ተቋማት የሚተሳሰሩበትና ለእነዚህ ትልልቅ ኢንዱስትሪዎች ወይንም አምራቾች ግግባት ሊሰጡ የሚችሉበትን መንገድ በማፈላለግ ረገድ ስስሩን በመፍጠር ረገድ የሚታዩ መምታታቶች አሉ። እንደውም በግልጽ የተቀመጠ የፖሊሲ መስመር አላየሁም እስካሁን ድረስ። የማማ ፍሬሽ እንጀራን ብንመለከት ለእድገቱ ትልቁን አስተዋጽኦ የተጫወተው ከኤክስፖርት ሰንሰለቱ ጋር መያያዝ መቻሉ እና እሱ ትስስር ደግሞ በተለያዩ ድጋፎች መመደገፉ ነው። ያንን በአንድ ተቋም ውስጥ ያየነውን የሰፖርት ሲስተም ግን ወይንም የድጋፍ ሲስተም የብዙሀኑ የጥቃቅና አነስተኛ ልማት ተቋማት ለማድረስ የሚቻል ከሆነ ከዚህ መልካም የሆነ አዎንታዊ ውጤት ማግኘት ይቻላል። አድማጮች የከኢኮኖሚው ዓለም መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።